በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ በሁለት አመት ውስጥ ሁለት ጊዜ በመታሰሪ በቤተሰቤ ኑሮና ስነ ልቦና ላይ ጫና ፈጥሯል ይላሉ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ አመራሮችና አባላት መታሰራቸው በግለሰቦቹ ቤተሰባቸው፣ እንዲሁም በወደፊቱ የፖለቲካ ተሳትፏቸው ላይ ሊፈጥር ስለሚችለው ተጽዕኖ ገልጸዋል። መፍትሄ ነው ስለሚሉት ሀሳብም አብራርተዋል። በቀረበው ክስ ላይ ከክልሉ ፖሊስም ሆነ ከፍትህ ቢሮዎች ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የገለጸው የአምቦ ዘጋቢያችን ናኮር መልካ የፖለቲካ ሳይንስና የጋዜጠኝነትና ተግባቦት ምሁራንን በጉዳዩ ዙሪያ አነጋግሮ ያጠናቀረውን ዘገባ ያስደምጠናል። በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ አቶ ፍቃዱ አያና በሁለት ዓመት ውስጥ ሁለት ጊዜ መታሰራቸውን ይናገራሉ። በመታሰራቸውም በእርሳቸውና ቤተሰባቸው ላይ ተፈጸመ ስላሉት ጫና ያብራራሉ። ቤተሰብ ያለኔ ሌላ ገቢ የላቸውም። እኔ እንደታሰርኩት ደሞዝን ይብላሱ አቆሙት። ልጆች የሚማሩበት የሚበሉበት መንግስት ራሱ እንደመንግስት እንደዜላ ይህን ደሞዝ በመሀል ማል ሰው ጥፋት እንዲጠየቅ በፍርድ ቤት ማቅረብ የነበረባቸው ግን እስካሁን ስንት ሰዎችም ወደ ፍርድ ቤት አልቀረቡም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ስራ አስፈጻሚ ኮሚቴ አባልና የጽህፈት የጽፈት ቤቱ ኃላፊ አቶ ጥሩ ነገምታ ባለፈው ሁለት ዓመታት ጋብ ብሎ የነበረው እስር ከቅርብ ጊዜ ወዲህ ደግሞ በአመራሮቻችንና አባሎቻችን ላይ እየተፈጸመ ነው ብለዋል። አንድ እውነታ አለ ባለፉት ሀያ ሰባት የኢህአዴግ አገዛዝ ዘመን ውስጥ እንደ ኦፌኮ አባሎቹና መሪዎቹ የታሰሩበት፣ የተሰደዱበት ፓርቲ አለ። በጣም አስቸጋሪ ነው የሚሆነው። ምናልባት ባለፉት ሁለት አመታት ትንሽ ጋብ ብለው የነበረው ከሰሞኑ ደግሞ አገር ሸጡበት። ብዙ የኦፌኮ አባላት እነ አቶ እንዳል በደ አብርሃም ቢያና፣ ወለጋ ዞን እነ አቶ ከተማ ሚንኮሳ ሆሮ ጉድሩ ወለ ጋ ሌሎች አካባቢዎች ላይ በብዛት ታስረው ይገኛሉ ምናልባት እኛ ምክንያት ነው የምንለው የምናራምደው ህዝባዊ አላማ ነው ዲሞክራሲያዊ ስርዓት እንዲመሰረት የምናደርገው ጥረት ነው የኦሮሞ ነጻነት ግንባር ኦነግ ሸኔ ጉሚ ወይም ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንም መንግስት ላይ ተመሳሳይ ክስ አላቸው የኦነግ አባላት እየታሰሩ ነው። የጉሚሸኔ አባላችን አብዲ ረጋሳ ከታሰሩ ሶስት ወር አልፏቸዋል። የጉሚሰባ አባላትም እንደ አማንፍሌ ካዮ ፉፋ ያሉ ሰዎች ከታሰሩ አንድ ዓመት አልፏቸዋል። ያሶ ከበደም ከፍተኛ የኦነግ አመራር ነው፣ ከታሰረ አንድ ዓመት አልፎታል። በየቀኑ ስለሚታሰሩ ስማቸውንና ቁጥራቸውን ለመጥቀስ ያስቸግራል። መንግስት ይህንን የሚያደርገው የኦነግን እንቅስቃሴ ለማፈን ነው። ከዚሁ ጋር በተያያዘ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በቅርቡ ለአሜሪካ ድምፅ በሰጡት ምላሽ እንዲህ ብለው ነበር። የታሰሩ ሰዎች በክልላችንም በሀገር አቀፍ ደረጃም ሁለት አካሄዶች ነው ያሉት። አሁን አጠቃላይ የሚታዩ ችግሮች አንደኛው ኮቪድ አስራ ዘጠኝን ለመከላከል የሚወሰዱ የአስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለመስተግበር ሰው የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበርና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቅበት ሁኔታ አለ። ከዚህ በዘለለ በማናለብኝነት ምንም መሰረታዊ በሌለው ነገር ታሰር ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አሰራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ቦታ ሰው ታሰረ፣ እዛ ሰው ሞቴ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃም በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ ፈልጋለሁ። የፖለቲካ ፓርቲ አመራሮች ብቻ ሳይሆኑ የሌሎችም ዜ ዜጎች መታሰር ያሳስበናል ብለዋል። የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩ ነገምታ በእስሩ ምክንያት ሊፈጠሩ ይችላሉ ስላሏቸውም ተጽዕኖዎች ያብራራሉ። ቤተሰቦቻቸው፣ ልጆቻቸው ሊራቡ ይችላሉ። የሚገባቸውን የትምህርት እድል፣ የኑሮ ሁኔታ ላይመቻችላቸው ይችላል። ከዛ አልፎ ተርፎ ደግሞ አላማቸውን በቁርጠኝነት ላያከናውኑ ይችላሉ። ከሪቦኮ ሜዳ ላይ የቀሩ ሰዎች አሉ። ቤታቸው ባዶ የሆነባቸው ሰዎች አሉ። ልጆቻቸው አሳዳጊ ያሉ ሰዎች አሉ። እናቶቻቸውን አባታችንና አም አምቲ የት ነው ያለው ብለው የሚጠይቁ እኮ አባሎቻችን መምቷል። ተጽዕኖ ለመፍጠር ነው እንደዚህ አይነት ነገሮችን የሚደረጉት እንጂ አባሎቻችን ወንጀለኛ ሆነው አይደለም። ወንጀለኛ ከሚባል ጋር ተባብሮ አብሮም አይደለም። የአርሲ ዩኒቨርሲቲ የፖለቲካል ሳይንስ መምህር በጣሶ ኪኒሶ ተጽዕኖዎቹን አስቀድሞ መከላከል ካልተቻለ ወደ ሌላ ችግርም ሊያመሩ ይችላሉ ብለዋል። በሰዎች ላይ እስር፣ ግድያ፣ አካላዊ ጉዳት ማድረስ በግለሰቡና ቤተሰቦቹ ላይ ከፍተኛ ተጽዕኖ ሊያመጣ ይችላል። ቶሎ መፍትሄ የማያገኝም ከሆነ ወደ አልተፈለገ አቅጣጫ ለምሳሌ ወደ ሁከት ሁሉ ሊቀየር ይችላል። ያለ አግባብ ይፈጸማሉ የተባሉት እስር እንግልትና አውከባ እንዲሁም ሰብአዊ መብት ጥሰቶች ምክንያት የትክክለኛ መረጃ አለማግኘት ክፍተት ነው ይላሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ረዳት ፕሮፌሰር ዳኖ እንዳሉ በመንግስት ፀጥታ ኃይሎችም ሆኑ በሸማቂዎች የሚፈጸሙ የመብት ጥሰቶችን ሳይሸፋፍኑ በብዙኃን መገናኛ በማጋለጥ ለመፍትሄውም መስራት ያስፈልጋል ብለዋል። ከፌዴራል ጀምሮ እስከ ታችኛው የአመራር ደረጃ ድረስ በሰዎች ላይ የሚደርሰው እንግልትና ሰብአዊ መብት ጥሰት የሚገለጽበት መንገድ ትክክል አይደለም። እየደረሰ ያለው ጉዳት በመንግስትም ይሁን በሸማቂዎች መረጃው የሚሰበሰብበትና የሚተላለፍበት መንገድ ሳይሸፋፍንና ለችግሩ እልባት በሚሆን መልኩ መሆን አለበት። ዶክተር ቶኩማ ዳባ የህግ ባለሙያና መምህር ናቸው። በአሁኑ ጊዜም ለኦነግ አመራር የሆኑትና እስር ላይ ለሚገኙት አቶ አብዲ ረጋሳ እንዲሁም ሌሎች ግለሰቦች በጥብቅና እንደሚቆሙ ይገልጻሉ። በፖለቲካ አመለካከታቸው ታሰሩ ስለተባሉ ሰዎች አያያዝና የህግ ሂደቱን በተመለከተ ከቅርብ ጊዜ ወዲህ መሻሻል ቢኖርም አሁንም በፖሊስ በኩል መስተካከል ያለበትም አለ ይላሉ። ወንጀል ህጎች አላማ አንዱ ማስተማር ነው፣ መቅጣት ነው። ሌላው አይቶ እንድማርበት ነው። ሰውየውን አስተምሮ ጤነኛ ሰው አድርጎ ማውጣት ነው። እዚህ ውስጥ አንድ ሰው ወንጀል ሰርቶ ካልሆነ ወንጀል ሳይሰራ የሚታሰር ሰው ወንጀል የሰራው ሌላ ሊሆን ይችላል። ወይም ደግሞ ወንጀል ያልሰራ ሁሉ የሚታሰር ከሆነ መንግስት ላይነት ያለ የህገ በላይነት ማለት ተገቢ ምርመራ ተደርጎ ከበገቢ የመብድ ጥበቃ ሰው መከሳሴ ያለበት በህጉ ላይ የተቀመጠው መብቱ ሳይሸራረፍ የሚከበርበት ይገባል። አንድ ሰው ተጠርጥሮ በመንግስት እጅ ከገባ በኋላ በክሊኒክም ማግኘት አለበት። አበሬጅ ሰው የሚተኛበት ቦታ መተኛት አለበት። ለሰው የሚገባል ተብሎ ስታንደርድ አለ፣ ኢንተርናሽናል ስታንደርድ አለ። ያንን አሟልቶ ነው ማስተኛት፣ ማብላት፣ ማጠጣት ያለበት። ምክንያቱም የሰውዬው ተጠርጣሪ ነው። ስለዚህ መንግስት ይህ በፅሞና መከታተል፣ ማወቅ፣ ማስተካከል፣ ይህንን የማይስተካከል ከሆነ ደግሞ ይህንን የሚያደርጉ ሰዎች ላይ እርምጃ ማውሰድ ሲገባው፣ እየተሸራረፈ እየታየ፣ ሰዎች እያበረከቱ መንግስት ላይ ጥሩ እንግዲህ እኔ ግን የሚያደርግ በክሱ ዙሪያ ከክልሉ ፖሊስም ሆነ ፍትህ ቢሮዎች ምላሽ ለማግኘት ያደረግኩት ሙከራ ለአሁኑ አልተሳካም። ከሁለት ዓመት ወዲህ የእስርም ሆነ ሰብአዊ መብት ጥሰት መነሻ መሆኑ የሚገለጸው በመንግስትና ሸማቂዎቹ መካከል የሚደረገው ግጭትን ለማስቆም የሚደረግ ውይይት ላይ በመሳተፍ ኦነግ አስተዋጽኦ ማድረግ ይችላል ይላሉ አቶ ሚካኤል ቦረን። እርቅ ለመፈጸም የማያስችል ምክንያት የለም። ዶክተር አብይ ወደ ስልጣን ሲመጡ በጠረጴዛ ዙሪያ ተወያይተን ለመፍታት የሚያዳግተን የዚህ ሀገር ችግር የለም፣ እናደርጋለን፣ እንፈታለን ብለው ቃል ገብተው ነበር። ዛሬም ቢሆን በውይይት ሊፈታ የማይችል ችግር የለም ብለን እናምናለን። በውይይቱ ላይ ድርሻችሁን ተወጡ ከተባልን ደግሞ የድርሻችንን ለመወጣት ዝግጁ ነን። የችግሮቹ መፍትሄ ሀሳብ ነው የሚሉትን የፖለቲካ ሳይንስ እንዲሁም የጋዜጠኝነትና ተግባቦት መምህር እንዲያብራራሉ አንደኛው ህዝቡ የሚጠይቃቸውን ጥያቄዎች መመለስ ነው። ሁለተኛ ደግሞ ወንጀለኞችን ለፍርድ ማቅረብ ነው። ሶስተኛው ለመፍትሄው ህብረተሰቡን ማወያየት ነው። ለአንድ ወገን ከወገነ መረጃ የምንነሳ ከሆነ ለችግሩ እልባት መስጠት አንችልም። ስለዚህ ትክክለኛ መረጃ ላይ ተመስርተን ህብረተሰቡን ባሳተፈ መልኩ የመፍትሄ ሀሳቡን ማፈላለግ ይጠበቅብናል። ችግሮችን በሰከነ መንገድና ውይይት የመፍታት ባህልም ማዳበር እንደሚገባም ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ካምቦ